በአፍሪካ ቀንድ አካባቢዎች በዘላቂነት የታዩት ግጭቶችና ያለመረጋጋት በሀገር ደረጃም ሆነ በዓለም አቀፍ አኳያ ሲታይ ልማት በቅንጅት ለማከናወን ራስ ምታት ሆኑ የቆየ በግሃድ የሚታወቀው ነው። ይህንን መሰል ችግሮች ለመቅረፍ ተባባሪ አጋር ድርጅቶች የተባበሩት መንግስታት የልማት ተቋም ዩኤንዲፒ፣ የአውሮፓ ህብረት፣ የምስራቅ አፍሪካ በይነ መንግስታት ኢጋድ፣ የሚመለከታቸው የኢትዮጵያና የኬንያ መንግስታት ባዘጋጁት የውይይት መድረክ በድንበሮቻቸው ዙሪያ በቦረና እና ሞያሌ በማርሰቤት ግዛት የሚስተዋሉትን ችግሮች ለማስወገድ የሁለት ቀናት ውይይትን አከናውኗል። ውይይቱን በመሩት በኢትዮጵያ የሰላም ሚኒስትር ዴኤታ አቶ ዘይኑ ጀማል በኩል ሊከናወን በሚገባው ላይ አስምረውበታል። ዘሪጅን ሃዝ ቢን አን ኢፒሴንተር ኦፍ ቫዮለንስ። አካባቢዎቹ የግጭት መፈልፈያ ቀጠና ሆነው ከርመዋል። ነዋሪው ሰላምና መረጋጋት አያጋጥሞትም አያውቅም። በኢትዮጵያ የፖለቲካ እይታ አኳያ ሲፈተሽ በብዙ የሀገሪቱ ግዛቶች መረጋጋት እንዲሰፍን ጥረት አድርጓል። ሀገራዊና ቀጣናዊ ሰላም እና መረጋጋት እውን ለማድረግ መድረኮችን አመቻችተናል። ይህ ደግሞ በአካባቢው ከሚኖሩ ማህበረሰብ ጋር በሚከናወን የሚሆን ነው። ኢን ኮላቦሬሽን ዊዝ ሎካል ኮሚኒቲ ሜምበርስ በቦረና አውራጃ ዙሪያ ስላለው ሁኔታ የኦሮሚያ ክፍለ ሀገራዊ መንግስት ምክትል ፕሬዚዳንት አቶ ግርማ አምነንቴ ወደ ስራ እንገባለን ብለዋል። በእነዚህ አካባቢዎች ያለው መሰረታዊ ችግር ከድህነት ጋር የሚያያዙ ናቸው። ለምሳሌ እንደ ውሃ አቅርቦት ከመሳሰሉት ውስጥ ሲሆን ሰላምን ለማምጣት ችግሮችን በዘላቂነት መፍታት ያስፈልጋል። በኦሮሚያ ወደዚህ የስልጣን ወንበር ከመምጣቴ በፊት በቦረና እና በቆላማ ስፍራዎች ባለው ሁኔታ በማያቋርጡ ችግሮችና ሰላም ሊሰፍን በሚችልበት ላይ ሰፋ ያለ ጥናት አካሂጃለሁ። ዋናው ጉዳይ ግን በመጨረሻ የሚሆነው ወደ ተግባር መሰማራቱ ከቃላቶች የበለጠ ይና የተናገረ ድነው። አክሽን አክቹዋሊ ስፒክስ ላውደር ዛን ወርድስ። ከአዋሳኝ አካባቢዎች የኢትዮጵያ ሶማሌ ፕሬዚዳንት ሙስጣፋ ኡመር በወንድማማቾች መካከል መገዳደል መቆም ያለበት ነው በማለት ያሰሙት ችግሮችን ከስር ለመንቀል አቅማችን እንደፈቀደ የምንሰራበት ነው። የተቀጣጠሉትን ችግሮች በመግታት ማለት ነው። ለሁሉም ወገናት ገንቢ ውጤትን ለማስመዝገብ ተባባሪዎቻችን እና የልማት አጋሮቻችን ከዚህ ውጤት ምሳሌ በመውሰድ ለሌሎችም ያካፍላሉ በማለት ሁላችንም ለዚህ ለተቀደሰ ዓላማ ራሳችንን ተገዢ እናድርግ። በኬንያ በኩል የማርሳ ቤት ገዢ መሐመድ ማህሙድ አሊ ከኢትዮጵያ ጋር እጅ ለእጅ ተያይዘን በመስራት ብቻ ነው ህዝቦቻችንን የምንታደገው ይላሉ። ኢትዮጵያና ኬንያ ህልውናቸው እየተሳሰረ ነው። እና የኬንያ መንግስት ሀገራዊ እና የመርሳ ቤት ወረዳ የህዝቦቻችንን አብሮ ተጋርቶ የመኖርን የምንቀበል ነው። እንዲሁም የሀገሮቻችንን የጋራ በሆነው የምንቋደሰው ይሆናል። የተደቀሙብንን ፈተናዎች አብረን እንቋቋማቸዋለን። በምጣኔ ሀብቱ ረገድ በመደጋገፍ ላይ አንቦዝንም። በኢትዮጵያ በኩል ይህንን የተቀደሰ ዓላማ እንደምትጋራ ጥርጣርም የለኝም። ምክንያቱም በጋራ በመስራት ብቻ ነው የህብረተሰቦቻችንን የወደፊቱን ብሩህ ተስፋቸውን የምንቀይሰው። መድረኩ እንዲከናወን እርዳታ ካደረጉት ውስጥ የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ በኢትዮጵያ ቢሮ የአቅም ግንባታ ኃላፊ አቶ ሽመልስ አሰፋ በመደምደም የገለጹት በጣም ጥሩ መግባባት እንዳለ ነው። እንግዲህ ያው ሁለቱ ሀገራት ጎረቤት ብቻ ሳይሆኑ በብዙ ጉዳዮች ላይ አብረው የሚሰሩ ሀገራት እንደሆኑ ይታወቃል። በተለይ በድንበር አካባቢ ደግሞ ተመሳሳይ ማህበረሰብ ሁለቱም አካባቢ የሚገኙ እንደመሆናቸው ታሪካዊ ነው ግንኙነቱ ሊባል ይችላል። የመግባባት ችግር የለም። ችግሩ ምንድን ነው? በማህበረሰቡ አካባቢ በተለያዩ ምክንያቶች የሚፈጠሩ ግጭቶች አሉ። በርካታ ጥልቀት አሁን እንዲሰራ የሚታሰቡ ማህበረሰቡን ማዕከል ያደረገ ከኬንያ በኩልም ከኢትዮጵያ ግጭት አፈታትና የሰላም ግንባታ ጥረቶችን ማገዝ ነው። ጌታቸው ተድላ ሀይሌ ጊዮርጊስ ለዲ ደብልዩ ዘገባ ከአዲስ አበባ።